ሽከማናወዳድሬ ላብጥንጅ አገብሬ እናንከማን አላሰሽ የቅርንሽማ ላስታይሽ ደሞከነማ አንቺን ከማን በየዓመቱ የፈረንጆቹ ግንቦት ወር በገባ ሁለተኛ ሆር ላይ የሚከበረው የእናቶች ቀን አውስትራሊያ ውስጥ ተከብሮ ውሏል። እናቶች ልጆቻቸውን ለማሳደግ ለሚከፍሉት ውድ ዋጋ፣ ለልጆቻቸው ለሚሰጡት ፍቅር ጠንካራ አድርገው ቀርጸው ለዓለም ለሚያበረክቱት የላቀ አስተዋጽኦ የሚመሰገኑበት ቀን ነው። የእናቶች ቀን አውስትራሊያ ውስጥ የእናቶች ቀን የዋዜማው ቀናት የስጦታ መሸጫ ሱቆች በደንበኞች ተጨናንቀው ያሳለፉበት፣ እሁድ ጠዋት የአበባ መሸጫዎች ከወትሮ በርካታ አበቦች ሲገዙ የታዩበት፣ ሬስቶራንቶች ምሳና አራት ላይ በልጆቻቸው የተከበቡ እናቶች ሲጋበዙ የዋሉበት ነበረ። ትውልደ ኢትዮጵያውያን እናቶች ውጭም ቤትም እየሰሩ ልጆቻቸውን ላሳደጉበት ለከፈሉት ዋጋ የምስጋና የአባና የቸኮሌ ስጦታዎች እንደተበረከተላቸው ያነጋገርናቸው እናቶች ገልጸውልናል። ለእናት አንድ ቀን አይበቃትም የሚለው የፐርዝ ነዋሪ ስለሺ ጽጌ ከኔ ርቃ አገር ቤት ላለችው ውድ እናቴ ዕድሜና ጤና ፈጣሪ ስጥሽ፣ ክብር ሁልጊዜም ይገባሻል። አጠገብሽ ባልሆንም ሁልጊዜም እንደምወድሽ ተረጅልኝ በማለት በስልክ የእንኳን አደረሰሽ መልእክት ማስተላለፉን ነግሮናል። የሶስት ልጆች እናት የሆነችው የሲድኒዋ ነዋሪ ሀዌሬ ድንቄሳ የእናቶች ቀን ልጆቿ እቅፍ አበባ ገዝተው ራት ይዘዋት ወጥተው ፍቅራቸው እንደ ገለጹላት ጠቅሳ አገር ቤት የሚገኙት እናቷ ምንም እንኳን ርቀው ቢኖሩም ሁልጊዜም በልቧ ውስጥ ፍቅራቸው እንዳለ መልካም ምኞቷና ፍቅሯን ገልጻላችኋለች እና በጣም ደስ በሚል ሁኔታ ነው። እግዚአብሔር ረድቶኝ እያከበርኩ ያለውኝ አበባ ገዝተውልኝ፣ ስጦታ ገዝተውልኝ ዲነር ወተን ይዘውኝ ወጥተው እና ፍቅራቸውን ገልጸውልኝ በጣም ደስ በሚል ሁኔታ ነበረ ያለፈው። እናቴም በጣም ሆነው የምወዳት ሀገር ቤት ነው ያለችው። እናቴ በጣም ለእኛ ልዩ ብዙ ልጆች ነው ያሏት። የሀገር ቤት እናት ደግሞ ይለያል። እናት ሆና ነው በቃ በትክክል በፍቅር ነው ያሳደገችን። በጣም ሁሉን ወደን ሁሉን አክብረን እንድንኖር አድርጋ ነው ና ያሳደገችኝ እና በጣም ነው የምወዳት። አንድ በት የለኝም። ቃላቶች ያጥኑኛል ስለ እናቴ ለመናገር እና ሩቅ ብትሆንም በጣም ውሽ የማደርገው እኔ ጋር ሆና የምፈልገውን ባደርግላት እና ብሰጣት እና ልጆቼ እንደሚያደርጉልኝ ባደርግላት ደስ ይለኛል። የሚቻለኝ ሩቅ ሆና እያደረግኩን ያለሁት እንዲሁ ድምፄን ሰምታ የምወዳትን ያህል ግን እንድታውቅልኝ፣ በጣም ነው የምወዳት። እንኳን አደረሰሽ እናቴ የሚዬ እላታለሁኝ። ዘመንሽ ሁሉ ይባረ- እድሜሽ ይዘምልኝ። ሀብቲ ማዘርስ ዴይ፣ እናቴ የሚዬ ብዬ ምልክት አስተላልፋለሁ። የሁለት ወንድ ልጆች እናት የሆነችው የብሪዝበኗ ነዋሪ ኤስሮት ሀብታሙ የእናቶች ቀንን ባለቤቷ ከአልጋ ሳትነሳ ጣፋጭ ቁርስ ሰርቶ ያለውን ፍቅርና መልካም ምኞት ገልጾላት ማክበር መጀመሯን አጠገቧ የሚገኙት ልጆቿን በማሳደግ ያገዟት እናቷን ስጦታ ገዝታ ማበርክቷንና ራት በመብላት ቀኑን እንደሚያከብሩት ነግራናለች። Mother's Day, uh, breakfast was really nice. Um, ballet cake, andro, mordon, yadoro, ferfer, scrambled egg, uh, ginger tea, and now orange juice, argo. could be beautiful flower in the morning, can go fish and nessa, uh, that's I to a and now I massage, voucher, gift card, yeah he i surprise again breakfast yeah we had a really good time uh now we'll and the the a እና የሲላክሳ ዲነር አውት መተወደው ሬስቶራንቶች አድርጊያለሁ እንወጣ፣ እና ከእሷ ጋር ደግሞ የውልሃ በግርቻኝ ከልጆቼ ጋር እና ከሷ ጋር ራት እንበላለን፣ ፎቶ እነሳለን፣ ኢንጆይ አድርገን ወደ ቤት እንመጣለን። እናቴን በጣም ነው መወዳት። አራት ወንዶች ልጆች አሏት፣ እኔ ብቸኛ ሴት ልጅ ነኝ። I'm like her her sister, her daughter, her friend. And now some them are the same for me. She's my mom, my best friend, my sister. And now that I wanna move that. And now I really appreciate Matara um, Gilinawas I take bulletin by what I with our yeah. I am so grateful for for everything, and now that I wanna move this በዘመንሽ ይርዘም ሙሉ ጤንነት ሲስጥሽ እኔም ወንድሞቼም ባለቤት የምንወድሻለን፣ ልጆቼም በጣም እንወድሻለን። እድሜሽን ያዘሙ ላለውና መልካም ማዘፍዳይ። እናት ፍቅር ነች፣ የመልካም ነገሮች ሁሉ ምሳሌ ለልጆቿ ስትል የማትከፍለው ነገር የለም። የምትለው የሜልበርኗ ነዋሪ ፀሐይ በየነ የእናቶች ቀንን ከልጆቿ ጋር አስደሳች በሆነ ሁኔታ ማሳለፏን ገልጻልናለች። የእናቶች ቀን ለእኔ ስወይስ ነው አንድ ራሴን የእናቴን ስለማስታወስ አንድ መያዘን ቀን ነው ለእኔ። ሌላ ደግሞ ልጆች ደስ የሚለኝ ቀን ብዙ ነገር አለ። እነሱን ስለሚያውቁም እኔን ለማስደሰት ብዙ ነገር ያደርጋሉ። እና ሁለት ወይ ነው ማየው። ጠዋትም ተነስቼ ቀጥታ ቸርች ለመሄድ ነው ያሰብኩት አለ የነጮች ሰርች የሚሄድበት በጠዋት ተነስቶ ገና ከእንቅልፍ ስንጣ በቃ ብዙ ነገር ያልጠበኩት፣ ከጠበቅኩት በላይ በቃ ልጄ ትልቋ ልጄ በጣም የምፈልገውን ታውቃለች። ስናገር ወይም ስንትን ስል ኦብዘርቭ ታደርጋለች። ማም ይሄ ነገር ያስፈልጋታል፣ ይሄ ነገር ያስፈልጋታል ብላ በቃ ብዙ ነገር ሰርፕራይዝ አደረጉኝ። ልጆቼ ብቻ ሳይሆኑ በአሁኑ ሰዓት ብዙ ነገር ናቸው። በቃ እኔ ምን ቀር አዶ ነው ብዙ ነገር ጓደኛም ሁሉ ነገር ይናቸው በቃ። እና ደግሞ እንደ ልጅነታቸው ሳይሆን ደፌርም ነው። እንዴት እንዳሳደግኳቸው ምናምን በጣም እንትን ይላቸዋል። ብዙ ነው። እንትን እንዲሉብኛ አልፈልግም። ግን አዶ ነው ለ ከምጠብቀው በላይ ናቸው። ሁለቱም ካርድ ገዝተው ምናምን ተነጋግረው ስጦታ እንትን ብለው ራፕ አድርገው ምናምን በቃ ሩሜ ገብተው ሀፍና ምናምን ሲያቅፍ ምናምን። እኔ ያም የእናቴ ነገር አለ በአንድ በኩል የሚያሳዝነኝ ቀን ነው ስለ እናቶች ሲነሳ፣ በሌላው ደግሞ እነሱን ሳይ ነው መጽናኛ ያችን ናቸው በብዙ ነገር እናቶችም ሆኑ አቶ ሁሉም በአጠቃላይ ሴቶች የሰሩ እንኳን አደርሳችሁ። አቴ ማጣጤ ለሁላችሁም፣ በመላው ዓለም ለሚገኙ እናቶች ሁሉ መልካም የእናቶች ቀን። ለኤስቤስ ሬዲዮ ኤልያስ ቁዲሳ ቪክቶሪያ።